ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የጥምቀት በዓል በዛሬ ዕለት በዓለም ዙሪያ በሚገኙ የኢትዮጵያ ኦርቶዶክስ ተዋህዶ አማኞች ዘንድ በመከበር ላይ ነው። በዓሉን ለምታከብሩ አድማጮቻችን በሙሉ እንኳን አደረሳችሁ እንላለን። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ስልጣን ተረክበው አገሪቱን መምራት ከጀመሩ አንድ ዓመት ሊሞላቸው ነው። የእሳቸውን ወደ ስልጣን መምጣት ተከትሎም ቀደም ሲል በተለያዩ አካባቢዎች የነበሩ ግጭቶችና እውከቶች በአብዛኛው መጀመሪያ ላይ ጋብ ብለው መታየታቸው እፎይታ ቢፈጥርም ከቅርብ ጊዜያት ወዲህ ግን የግጭቶች ተባብሶ መቀጠል እያሳሰበ መሆኑን ያስታውሳል። በአሁኑ ወቅት በኢትዮጵያ እየታዩ ያላቸውን እውከቶችና ግጭቶች አፈታት እንዲሁም የሰላም ጥረቶች አስመልክቶ ያሰናዳው የምሽቱ ቅንብር እንዋጣለን። መዋጥ ብቻ አይደለም እንደ ማንኛውም ስደተኛ በሰላም ተረጋግቶ መኖር ብዙ ጊዜ የሚጨበር እንትን ስደተኛ ስለሆነ ነው ስጋታችን። ፕላስ ደግሞ በመሬት ላይ የመሬት ጉዳይ ዋና ነገር ነው። ክልል ላይ በተለይ በተፈጥሮ ሀብት ላይ መሬትን ጨምሮ ግጭቶች የነበረበት ሁኔታ ስለነበረ አሁን ምቹ ሁኔታ ይፈጥርላቸዋል ብዬ ገምታለሁ። ይህን ይሄ ምክር ቤት አይደለም ያመነጨው። ያመነጨው አካል ሕጉን አመንጭቶ ረቂቁን አዘጋጅቶ ለምክር ቤት ያመጣው አካል የሚመለከታቸው ክልሎች እና የሚመለከታቸው የህብረተሰብ ክፍል በጥልቀት እንደተወያየበትና የእነሱንም ግብአት እንዳካተተ በተደጋጋሚ ገልጾልናል። የቀደሙት አቶ ኡጅሉ ጊሎ በህዝብ ተወካዮች ምክር ቤት የጋምቤላ ክልል ተወካይ ናቸው። እርሳቸውን ተከትሎ የተሰሙት ደግሞ በምክር ቤቱ የህግ የፍትህና የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ፎዚያ አሚን ናቸው። ከትናንት በስቲያ ሐሙስ በህዝብ ተወካዮች ምክር ቤት ተሻሽሎ የጸደቀውን አዋጅ አስመልክቶ ከሰጧቸው አስተያየቶች የተወሰደ ነው ሙሉ ዘገባው ዜናውን ተከትሎ ይቀርባል። የፕሮግራሙ ተከታታዮች በጉጉት የምትጠባበቁት ዘወትር በዚህ ሰዓት በደሳ ላይ መኮንን ተዘጋጅተው የሚቀርበው የሙዚቃ ቃናም ከሳምንቱ ምርጥ ምርጥ የእንግሊዝኛ ዜማዎች ጋር ሊያማሽን በመጠባበቅ ላይ ይገኛል። ሰላም ጤና አስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጮች ከቅዳሜ ጥር 11 2011 ዓ ም ምሽት ዝግጅቶቻችን ጋር አስተናጋጃችኋሉ። አከበደ ነኝ። ብርሃን ኃይሉ ፕሮግራሙን ታቀናብርልናለች። አሁን ወደ ቀዳሚው የሰዓቱ የዓለም ዜና። መልካም ምሽት እንደምናመሻችሁ፣ አድማጮቻችን ዜናውን የማነብላችሁ አዳኝ ፍሳየ ነኝ። የአልሸባብ ጽንፈኛ አማጽያን ሶማሊያ ውስጥ በኢትዮጵያ የሰላም ጥበቃ ኃይል ካሚዮን ላይ የድፈጣ ውጊያ መክፈታቸውን የኢትዮጵያ ብሔራዊ መከላከያ ኃይል አረጋግጦ በምላሹ በቡድን ላይ ከባድ ጥቃት ለመክፈት እየተዘጋጀ መሆኑን አሶሽትድ ፕሬስ የዜና አገልግሎት ዘግቧል። አልሸባብ በርካታ ኢትዮጵያ ወታደሮች ተገድለዋል ያለውን የኢትዮጵያ ወታደራዊ ኃይል ያወጣው መግለጫ እንዳልተቀበለው ዘገባው ጠቁሟል። ስለ ደፈጣው ውጊያ የተገለጸው ከአልቃይዳ ጋር የተሳሰሩ የአልሸባብ አማጽያን በናይሮቢ ሆቴል ላይ ለተፈጸመ ጥቃትና ሶማሊያ ውስጥ በወታደራዊ ኃይሎች ላይ ለተካሄደው ጥቃት ኃላፊነት ከወሰደ በኋላ ነው የአፍሪካ ሕብረት ኃይል ያወጣው መግለጫ የደፈጣ ውጊያው የተካሄደው ትላንት አርብ እንደነበርና የህብረት ኃይሎች በከፈቱት የተኩስ ምላሽ አራት አማጽያን ተገድለው በርካታ መቁሰላቸውን ገልጿል። የሶማሊያ ወታደራዊ ባለሥልጣኖች ዛሬ በገለጹት መሰረት ሰባ ከአልቃይዳ ጋር የተሳሰሩ አማጽያን ኪስማዩ በተባለች የሶማሊያ የሰሜን ምስራቅ ወደብ ከተማ አጠገብ ተገድለዋል። አማጽያኑ የተገደሉት በአንድ የመንግሥት ወታደራዊ ሰፈር ላይ ወረራ ለማካሄድ ሞክረው የአየር ድብደባ ከተከፈተባቸው በኋላ እንደሆነ ወታደራዊ ባለሥልጣኖች ጠቁመዋል። አማጽያኑ ዛሬ ማለዳ ቡላጉዱድ በተባለው መንደር አጠገብ በሚገኘው ወታደራዊ ሰፈር ላይ ሳይታሰብ በድንገት ጥቃት እንደከፈቱና ሶስት የአጥፍቶ ጠፊ ፍንዳታዎች በመፈጸም እንደጀመሩት ከዚያም በከባድ የታጠቁ አማጽያን ከሁሉም አቅጣጫ ወረራ እንዳካሄዱ ወታደራዊ ባለሥልጣኖች ለአሜሪካ ድምፅ ተናግረዋል። አሸባሪ ቡድን በወታደራዊ ሰፈር ላይ ለተካሄደው ወረራ ኃላፊነት ወስዷል። አርባ አንድ የሶማሊያ ወታደሮች በጥቃቱ ተገድለዋል ይላል። የዋይት ሀውስ ቤተ መንግስት በገለጸው መሰረት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የሰሜን ኮሪያው መሪ ኪም ጆንግ ኡን በመጪ ወር አጋማሽ ገደማ በድጋሚ ተገናኝተው ይነጋገራሉ። ቦታው ወደ ኋላ እንደሚገለጽ ታውቋል። ዋይት ሀውስ ይህን ያስታወቀው ፕሬዚደንቱ ከሰሜን ኮሪያ ከፍተኛ የኒክሌር ልዑክ ጋር ባለፈው አርብ ዋይት ሀውስ በሚገኘው መስሪያ ቤታቸው ተገናኝቶ ከተነጋገሩ በኋላ ነው። የመነጋገሩ ዓላማ ፒዮንግያንግ የኒክሌር መርሃ ግብሯን እንድትተው ስለሚደረገው ጥረት ለመወያየት እንደነበር የዋይት ሀውስ ቤተ መንግስት ጠቁመዋል። ትራምፕ ከቀድሞው የስለላ ኃላፊ ጋር ለዘጠና ደቂቃዎች ያህል ተነጋግረዋል። ከፍተኛው ባለስልጣን የ ኪም ጆንን ቀኝ እጅ ናቸው ይባላል። የዋይት ሀውስ ቃል አቀባይ ሳራ ሳንደርስ ከስብሰባ በኋላ ለጋዜጠኞች ሲናገሩ የትራምፕ አስተዳደር በጉዳዩ ላይ መሻሻል ማሳየቱን ቀጥሏል ብለዋል። የልዩ ካውንስል ሮበርት ሙለር ጽህፈት ቤት ፕሬዚደንት ትራምፕ ጠበቃቸውን ለምክር ቤቱ እንዲዋሹ አዘዋል የሚለው የዜና ዘገባ ትክክል አይደለም ብለዋል። ባዝፊድ ኒውስ ሁለት ስማቸውን ያልገለጹ የፌዴራል ሕግ አስከባሪ ባለስልጣኖችን ጠቅሶ ባወጣው ዘገባ ሞስኮ ውስጥ የትራምፕ ታወር ሕንፃ ለመገንባት ስላደረጉት ጥረት ጠበቃቸው የነበሩት ማይክል ኮን ለኮንግረስ እንዲዋሹ ትራምፕ መመሪያ ሰጥተዋል ይላል። የልዩ ካውንስል ቃል አቀባይ ፒተር ካን ግን ማይክል ኮን ለምክር ቤቱ የሰጡት ቃለ ምስክርነትን አስመልክቶ ለልዩ ካውንስል ጽህፈት ቤት ስለተሰጠው መግለጫ ባዝፌድ ያቀረበው አገላለጽና የሰነዶቹን አቀራረብ ትክክል አይደለም ይላሉ። የባዝፌድ ዋና አዘጋጅ ቤን ስሚት በበኩላቸው በቀረበው ዘገባ እንደሚገልጹ ልዩ ካውንስል ስህተት ነው ያለው ምን እንደሆነ ግልጽ ማድረግ አለበት የሚል ምላሽ ሰጥተዋል። ልዩ ካውንስል ስለሚቀርቡ ዘገባዎች መግለጫ መስጠት አያዘወትርም። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አሁን በቀጥታ ወደ ቅዳሚው ዘግባ ከትናንት በስቲያ ሐሙስ በሕዝብ ተወካዮች ምክር ቤት ተሻሽሎ የጸደቀ አዋጅ የጋምቤላን ክልል ሕዝብ ስጋት ውስጥ የሚከት ነው ሲሉ አንድ የምክር ቤቱ አባል ገለጡ። በተለይ በጋምቤላ ክልል ያለው የስደተኞች ቁጥር ከክልሉ ሕዝብ ቁጥር የሚበልጥ በመሆኑ ቀደም ሲል በነበሩ ግጭቶች የነበሩ ጥቃቶች እንዲጨምሩ ያደርጋል ነው ያሉት። አዋጁ ለሕዝብ ተወካዮች ምክር ቤት በቀረበበት ወቅት ኢትዮጵያ በአህጉራዊና ዓለም አቀፋዊ መድረኮች በስደተኞች ጉዳይ ላይ የተቀበለቻቸውን ስምምነቶች ተግባራዊ ለማድረግ የሚያስችል መሆኑ ተገልጧል። በሌላ በኩል የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ የአዋጁን መውጣት አስመልክቶ ድርጅታቸው ባወጣው መግለጫ ኢትዮጵያ ስደተኞች ከማኅበረሰቡ ጋር ተዋህደው እንዲኖሩ የሚያደርግ አዋጅ አሻሽላ ማውጣቷ ለሌሎች ሁሉ ምሳሌ እንድትሆን የሚያደርጋት ነው ሲሉ አወድሰዋል። ጽዮን ግርማ ዝርዝሩን ይዛለች። ምክር ቤቱ የሕግ የፍትህና ዴሞክራሲ ጉዳዮች ቋሚ ኮሚቴና የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ያቀረቡትን የስደተኞቹ ጉዳይ ማሻሻያ ረቂቅ አዋጅ ከማጽደቁ በፊት ውይይት ተደርጎበት ነበር። በዚህ ውይይትም ተቃውሞ ቀርቦበት እንደነበር የምክር ቤቱ አባላት ይናገራሉ። አዋጁ ስደተኞች ወይም ጥገኝነት ጠያቂዎች በመረጡት የኢትዮጵያ አካባቢ የመዘዋወር የመኖሪያ ቦታ የመመስረትና በፈለገው ጊዜ ከሀገር የመውጣት ነፃነት እንዳላቸው ይደነግጋል። የእርሻና የመስኖ ልማት ስፍራዎችን በሊዝ ማግኘት፣ ሀብትና ንብረት ማፍራት እንዲሁም ያፈሩትን ንብረት ማንቀሳቀስ እንደሚችሉም መብት ይሰጣቸዋል። በአዋጁ መሰረት ስደተኞቹ ማንነታቸውን የሚገልጽ የመታወቂያ ሰነድ ጠይቀው መውሰድ የሚችሉ ሲሆን የተሰጣቸውን የመታወቂያ ሰነድ በመጠቀም የባንክ ሂሳብ ደብተር የመክፈት ገንዘብ የማስቀመጥ፣ የማውጣት፣ የማስተላለፍና የመሳሰሉ የባንክና የፋይናንስ አገልግሎቶችን ማግኘት እንደሚችሉ በአዋጁ ላይ ተደንግቋል። በተጨማሪም ስደተኞቹ ከህብረተሰቡ ጋር ተቀላቅለው የስራ ዕድል ተጠቃሚ መሆን ይችላሉ። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ከደቡብ ሱዳን፣ ከሶማሊያ፣ ከሱዳንና ከኤርትራ ተሰደው ኢትዮጵያ የሚገኙ ስደተኞች ቁጥር ዘጠኝ መቶ ሺህ መሆኑን ገልጿል። የጋምቤላን ክልል ወክለው በህዝብ ተወካዮች ምክር ቤት የሚገኙት አቶ እጁሉ ጊሎ ለአሜሪካ ድምጽ ሲናገሩ ከስደተኞቹ ቁጥር መብዛትና በአካባቢው ካለው የጸጥታ ችግር አንጻር አዋጁ የኢትዮጵያን ነባራዊ ሁኔታ ያላገናዘበ ነው ሲሉ ተቃውሞ ያቀርቡበታል የአካባቢውን የተጨባጭ ሁኔታ ከግምት ውስጥ አላስገባም። ስንል በኢኮኖሚው በኩል ያለው ነገር ስናነሳ አሁን በሀገራችን ብዙ በርካታ ከስርአት ሁኔታ ጋር የስርአት መስፋፋት አለ። እነዚህ ችግሮች እያሉብን እነዚህ አሁን የምናመጣቸው ስደተኞች በመዋቅር ውስጥ እያስገባን ስራ እንዲሰሩ የምናደርግበት ሁኔታ አዋጅ ያስቀምጣል። እነዚህ ተዘገኞችም እንደዚሁ ከህዝቡ ጋር በምናቀላቅልበት ጊዜ የነበራቸው የዲስፕሊን ሁኔታ ከግምት ውስጥ ሳናስገባ ከነዚህ ከህብረተሰቡ ጋር አቀላቅለን እንዲኖሩ ብናደርግ የሚመጡ ችግሮች እንዳሉ ይታወቃል። ሆኖም ግን በእነዚህ ላይ ምንም ጥናት ሳይደረግ አሁን እያመጣን ያለው አዋጅ በዚህ ዙሪያ አሁንም ችግር እንደሚኖረው ግልጽ ስለሆነ አላስፈላጊ መሆኑን ነው የተቃወምኩኝ። አያስፈልግም። ለምን እንዲባል እዚያው እንዳነሳሁት እነዚህ ስደተኞች በደንብ በተለይ አሁን እርስ በርስ ችግሮች አሉ። ከዚህ በፊትም ስናይ እንደነበረው ከአካባቢው ሕብረተሰብ ጋር በበርካታ መንገዶች ሲጋጭ የነበረበት ሁኔታ አለ። አሁንም ከራሳቸው አልፎ አሁንም ከሕብረተሰቡ ጋር እየተጋጭ ያሉበት ሁኔታው ስላሉ እነዚህ ወገኖቻችን ከሰብአዊ መብት አቀባበል አንጻር ችግር ያለው መከላከል ሆኖም ግን ያሉበት ሁኔታ በደንብ ታይቶ ያልተሰራው ለምንድ ነው በሚል መነሻ ነው የተቃወምኩት። አቶ ጁሉ ግን እንደው ለዜጎች መሰደድ ገፊ የሆኑ ምክንያቶች በጣም ብዙ ናቸው ከጦርነት የፖለቲካ አለመረጋጋት ድህነት ስደተኞችን አገራቸውን ለቀው እንዲንከራተቱ ማለት ይቻላል የሚያደርጉ ምክንያቶች ናቸው እና በዚህ ደግሞ እንደውም ኢትዮጵያውያኖች ይታወቃሉ። ለምሳሌ ከጎረቤት ሀገር ከኬንያ ከካምፕ ጀምሮ ጅቡቲ፣ ወደ ተለያዩ የአፍሪካ ሀገራት ታንዛኒያ ብንል፣ ደቡብ አፍሪካ ብዙ ተጠርቶ እንደው ተዘርዝሮ አያልቅም። የመካከለኛው ምስራቅ አረብ ሀገራት አሉ፣ አውሮፓ አለ፣ አሜሪካ ኢትዮጵያውያኖች በአጠቃላይ እንደው ያልተሰደዱበት ያልተሸሸጉበት፣ ያልተጠለሉበት አገር አለ ማለት አይቻልም እና በሁሉም ሀገር ተበትነዋል እና ኢትዮጵያ ደግሞ በተረዋ በጦርነት ምክንያት የተሰደዱ መኖር ባለመቻላቸው ከሌላ ሀገር መጥተው ኢትዮጵያ ያሉ ስደተኞችን ለማቀፍ የሚችል ወይም ለማስጠለል የሚችል አዋጅ ብታወጣና ማሻሻያ ብታደርግ ጉዳቱ ምንድን ነው ብለው ነው የተቃወሙት። አሁን ያለው ችግር የኢኮኖሚያችን ሁኔታ ከግምት ውስጥ መግባት አለበት። ስደተኞች ተቀብሎ ማስተናገድ በሁለት መልኩ ብናየው ጥሩ ይመስለኛል። ሌሎች ሀገሮች እንደሚያደርጉት እነሱ ያላቸው ኢኮኖሚ ስለሚፈቅድላቸው ስደተኞችን ቅድም እንዳልሽው የኛዎችን ጨምሮ በከተሞች ውስጥ ከህብረተሰቡ ጋር አካቷቸው በኢኮኖሚ ውስጥ ያለው ስራ ሁኔታ በጉልበቱም ይሁን በእውቀት ይሁን ሰርተው ኢኮኖሚ የደገፉ እራሳቸው ገቢ የሚያደርጉበት ሁኔታ ማድረግ ይቻላል። ሆኖም ግን የሀገራችን ሁኔታ ስናይ አሁን አንድ የኢኮኖሚ ጉዳይ መታየት ያለበት ነገር ነው። አቅማችን አድጓል። በእርግጥማ ነው ኢኮኖሚያችን ማደጉ አድጓል ግን የሌሎች አያደጉ አገሮች ያክል ስላልሆነ እነዚህ ስደተኞችን ተቀብሎ በጉልበታቸውም ወይም እየተማሩትን እየቀጠሩ ማሰራቱ አሁን እንዳመጣ ነው ማለት ነው፣ ትንሽ ሊከብድ ይችላል። ያ ያ ስለሆነ ፕላስ ደግሞ ከዚህ ጋር ከዚህ ጋር አሁን ሀገራችን ውስጥ ስርዓት አለ። እነዚህን አስተናግደን ከነሱ አሁን ስደተኞች በሌላ በኩል እየቀጠሩ ናቸው። የራሳችን ልጆች የራሳችን ዜጎች መቅጠር የማያስችለን አቅም ላይ ከሆንም ያ ጥያቄ ውስጥ ስለሚያስገባን፣ ምንድን ነው በደንብ አስበንበት መሆን የሚገባውን ነገር ለእኛም ጫና ሳይፈጥርብን የከፋ ጉዳት ሳያመጣብን መሆን የሚገባውን ነገር የማናደርገው የሚል ጥያቄ ነው የነበረኝ ያለኝም ይሄ ነው። አቶ ጁሎ አያይዘው ከአስር ዓመት በፊት በነበረው ሕዝብና ቤት ቆጠራ መሰረት የጋምቤላ ክልል ሕዝብ ቁጥር ሶስት መቶ አስራ ስድስት ሺህ መሆኑን አስታውሰው አሁን በክልሉ ያለው የደቡብ ሱዳን ስደተኞች ቁጥር አራት መቶ ሰባ ሺህ እንደሆነ ይናገራሉ። ይህ ደግሞ በሂደት ለክልሉ ስጋት ነው ይላሉ። እንዋጣለን። መዋጥ ብቻ አይደለም እንደ ማንኛውም ስደተኛ በሰላም ተረጋግቶ መኖር ብዙ ጊዜ የሚጨበር እንትን ስደተኛ ስለሆነ ነው ስጋታችን። ፕላስ ደግሞ በመሬት ላይ የመሬት ጉዳይ ዋና ነገር ነው። እኛ ክልል ላይ በተለይ በተፈጥሮ ሀብት ላይ መሬትን ጨምሮ ግጭቶች የነበረበት ሁኔታ ስለነበረ አሁን ምቹ ሁኔታ ይፈጥርላቸዋል ብዬ ገምታለሁ። ከህዙ ጋር ተቀላቅሎ ስራ ተቀጠረ፣ አሁን እንደሚባለው ያለው የመስኖ ስራዎች ተሰርተው ከዜሮች ጋር ከአካባቢ ህብረተሰብ ጋር እኩል እንዲ ለመ የሚደረጉበት ሁኔታ ይኖራል እየተባለ ያለው ነገር በጣም ስጋት ውስጥ ያስገብተናል። አዋጁ ለህዝብ ተወካዮች ምክር ቤት በቀረበበት ወቅት ኢትዮጵያ በአህጉራዊ ና ዓለም አቀፋዊ መድረኮች በስደተኞች ጉዳይ ላይ የተቀበለቻቸውን ስምምነቶች ተግባራዊ ለማድረግ የሚያስችል መሆኑ ተገልጿል። በተጨማሪም ኢትዮጵያ ስደተኞቹን በመቀበሏ ተጠቃሚ ትሆናለች ተብሏል። የህግ የፍትህና የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ፎዚያ አሚን ለተነሱ ጥያቄዎች ምላሽ ሲሰጡም የተቸገሩ ስደተኞችን ተቀብሎ ማስተናገድ ለኢትዮጵያ በጎ ስም እንደሚያተርፍላት ተናግረዋል። ይህን ህግ ይሄ ምክር ቤት አይደለም ያመነጨው ያመነጨው አካል ህጉን አመንጭቶ ረቂቁን አዘጋጅቶ ለምክር ቤት ያመጣው አካል የሚመለከታቸው ክልሎችና የሚመለከታቸው የህብረተሰብ ክፍል በጥልቀት እንደተወያየበትና የእነሱንም ግብዓት እንዳካተተ በተደጋጋሚ ገልጾልናል። አዋጁ አሁን በሶስት ተቃውሞ በሶስት ድምጽ ታቅቦና በአብላጫ ድምጽ ጸድቋል። ቀደም ሲል የነበረው አዋጅ የአፈጻጸም እንጂ የህግ ክፍተት አልነበረበትም የሚሉት አቶ ጁሎ ጊሎ ግን በአገሪቱ ላይ ተጨማሪ የግጭት ምክንያት ከመሆኑ በፊት በድጋሚ ሊፈተሽ ይገባል ይላሉ። በሌላ በኩል የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ኮሚሽነር ፊሊፖ ግራንዲ የአዋጁን መውጣት በተመለከተ ድርጅታቸው ባወጣው መግለጫ ላይ እንደተናገሩት ኢትዮጵያ ስደተኞቹ ከማህበረሰቡ ጋር ተዋህደው እንዲኖሩ የሚያደርግ አዋጅ አሻሽላ ማውጣቷ ለሌሎች ሁሉ ምሳሌ እንድትሆን የሚያደርጋት ነው ሲሉ አድንቀዋታል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። ጽዮን ግርማንና እንግዶቿን ለዝግጅቱ እናመሰግናለን። አድማጮች አሁን የውይይት ክፍለ ጊዜ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ስልጣን ተረክበው ሀገሪቱን መምራት ከጀመሩ አንድ ዓመት ሊሞላቸው ነው። የእርሳቸውን ወደ ሥልጣን መምጣት ተከትሎም ቀደም ሲል በተለያዩ አካባቢዎች የነበሩ ግጭቶችና እውከቶች በአብዛኛው መጀመሪያ ግድም ጋብ ብለው መታየታቸው እፎይታ ፈጥሮ ቢቆይም ከቅርብ ጊዜያት ወዲህ ግን ግጭቶች ተባብሰው የመቀጠላቸው አዝማሚያ እያሳሰበ ነው። ሰላም ከሌለ ምንም ነገር ሊኖር እንደማይችል በማስገንዘብ መንግሥትና ሕዝብ ተባብረው በአገሪቱ ዘላቂ ሰላም ለማስፈን ጥረቶች ይዘዋል ይለናል ተከታዩ ቅንብር። በወቅቱ በኢትዮጵያ ሁከቶችና ግጭቶች አፈታት እንዲሁም በሰላም ጥረቶች ዙሪያ የተሰናዳው ይህ ቅንብር ቀጥሎ ይቀርባል። አዘጋጅና አቅራቢ ሰለሞን ክፍሌ። እንደምናምሽታችኋል የተከበራችሁ አድማጮች ባሳለፍ ነው ማክሰኞ በአማራና ትግራይ ክልሎች ሰላም ለማስፈን በመሪዎቹ መካከል የተገቡ ቃል ኪዳኖች ለዚህ ዝግጅት መነሻነት ቀዳሚ ስፍራ አለው። በሁለቱ ክልሎች በትግራይና አማራ ብዙ ሚሊዮን ሕዝቦች ይኖራሉ። የኢትዮጵያ ሃይማኖት ተቋማት ጉባኤ መድረክ አመቻችቶ ሲያበቃ የሁለቱንም ክልሎች አመራሮች ለሰላም እንዲተጉ ቃል አስገብቷል። መሪዎቹ በዚህ ወቅት ግጭት ጀማሪ እንደማይሆኑ ነው የተናገሩት። የአማራው ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው ላስቀድም የአማራ ህዝብ የተለያዩ አጀንዳዎች አሉት። እነዚህ አጀንዳዎች ሰላማዊ በሆነ መንገድ እንዲፈቱ ነው እንጂ ከወንድሙ ከትግራይ ሕዝብ ህዝብ ጋር እንዲጣላ፣ እንዲጋጭ ምንም አይነት ፍላጎት የሌለ መሆኑን ላረጋግጥላችሁ ይፈልጋል። የአማራ ህዝብ ከትግራይ ህዝብ ጋር ምንም አይነት ግጭት እንዲኖረው አይፈልግም። ያሉ ጥያቄዎች ሰላማዊና በውይይት የሚፈቱበት ሁኔታ እንዲኖር ነው የሚፈልገው። ከትግራይ ህዝብ ጋር የአማራ ህዝብ ግጭት ጀማሪ ሊሆን በፍጹም አይችልም። ግጭት ጀማሪ ሊሆን አይችልም ስላችሁ ለሚዲያ ፍጆታ ለእናንተ ለሽንገላ ለማድረግ ሳይሆን ከልብ በመነጨ ሁኔታ ሰላም ወዳድ ሕዝብ ስለሆነ የሰላም ጠቀሜታ በእጅጉ የሚረዳ ስለሆነ ይህንን ሁኔታ በእርግጠኝነት ሰላማዊ በሆነ መንገድ ችግሮችን ለመፍታት ዝግጁ መሆኑን እኔም የዛ ሕዝብ መሪ እንደመሆኔ መጠን ይሄ እንዲሳካ ነው የምሰራው። ከወንድሞቻችን ከትግራይ አመራሮች፣ ከትግራይ ሕዝብ ጋር ያሉንን ጉዳዮች በጠረጴዛ ዙሪያ በውይይት በመከባበር መፍታት እንችላለን ያሉትን ጉዳዮች በሙሉ በራስ መተማመን መንፈስ በሀሳብ ችግሮቻችንን ፈተን አገራችንን የሚጠቅም ስራ መስራት እንችላለን የሚል እምነትን ያለኝ ደግሜ ደጋግሜ የምገልጽላችሁ፣ ለሰላም ከእናንተ ብቻ አይደለም፣ እዚህ ብቻ አይደለም፣ እዛም ስህት ይህንኑ ለህዝብ ያስተምራለሁ። አንድ ቃል ነው ማለት ነው። ቃሌም ፊርማዬ ነው። ለሰላም እንሰራለን። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤልም በዚህ ወቅት በተመሳሳይ ለሰላም ቁርጠኞች መሆናቸውን ተናግረዋል። ዘመዶች ናቸው። ታሪክ ካላቸው ብቻ አይደለም ምኑ ማሳሰብ የለ እየተከላከለ ችግር እንዳይፈጠር፣ ግጭት እንዳይፈጠር፣ እንዳይተኮስ ተውንም እያለ እናውቃለን። ስለዚህ የህዝቦች የሚባል ነገር ሊሆን አይችልም። የፖለቲከኞች ነው ችግሩ የጥቂት ፖለቲከኞች እሱ የጥቂት ፖለቲከኞች ነው። ሌላ ማዓላማ ያላቸውም ይኖራሉ። እንዲ ህዝቡ እዚህ ውስጥ የለ እየተበደለ ነው ያለው ህዝቡ እየጠየቅ ነው ያለው። ልክ እናንተ በቀጥታ እንደጠየቃቸው ህዝቡ ሰላም የሚፈልግ ሌላ ነገር እንዳታስገቡን ነው ወደ ግጭት አታስገቡን ነው። ህዝብ ለህዝብ የሚባል በምንም አይነት ሊኖር አይችልም። በምንም አይነት በእኛ በኩልም እንዳልኳቸው አስታሶም የለንም ለመጋጨት። እኛ እንደ አመራሮችን መጋጨት አንፈልግም። የዞም አይፈልግም እንደዚህ። ከትግራይ የሚተኮስ ነገር ሊኖር አይችልም። ግፊቶች እንዳሉ ግን ባለ መንገድ ይጫዋሉ። ግፊቶች አሉ። ሁሉም እየተሸከም ና ያለ መሸከምም አለት። ሁሉም ኃላፊነት ከወሰደ በትግራይ በኩል በሚዲያም ሊሆን ይችላል። በተለያየ መልኩ የሚነዛው ሆን ተብሎ ነው። ሆን ተብሎ ነው። እዚህ አይነት መሳሰብ የለንም። ታሪካችን ማበላሸትም አንፈልግም። በጥንቃቄ ነው ይህ የሚያለ ነው። ለዚህ ቅድም እንዳልኩት ያው ይሄ የሁለት ሀገር ወይ ምናምን እንትን አገለንም ው ፖለቲካችን፣ በፖለቲካ መድረኩ እናየዋለን። ከሰላም አንጻር ግን አትጠራጠሩ ነው የምለው በእኛ ሁኔታ መስዋዕት የከፈል መተናል አሁን መስዋዕትን ከፍለን ሰላማችንም ማስቀጠል እንፈልጋለን። ተገቢ ጥረት እናደርጋለን። ድርጅቱም፣ መንግስትም፣ ህዝብም እየተናበበም ነው እየሰራ ያለው አንዱ ነገር ስትፈጠር ቶሎ ብለን እያስተካከል በተለያየ መልኩ አሁንም ያልተስተካከሉትም ወደፊትም እናንተም ሌሎችም የምትመክሩን የምትገስጹን እየተቀበን እየሰማን ተገቢ ክብደት ሰጥተን እያስተካከልን እንደምንሄድ መግለጽ እፈልጋለሁ። ሁለቱ መሪዎች ያስተላለፉት የሰላም መልእክትና የገቡት ቃል ከፖለቲካ ቋንቋ ያለፈ እንደማይሆን የኢትዮጵያ የሃይማኖት ተቋማት ጉባኤ ተስፋውን ገልጿል። በሂደት ከስራቸው እናያለን ብለዋል የጉባኤው ዋና ጸሐፊ መጋቢ ዘሪውን ደጉ። ከእርሳቸው ጋር ጥቂት እንወያያለን። ጠቅለል ካለ ሁኔታ እንነሣና እርሶ በኃላፊነት የሚመሩት የኢትዮጵያ የሃይማኖት ተቋማት ጉባኤ ሰሞኑን ይፋ ካደረገው የትግራይና አማራ ክልል የሰላም ሂደት በተጨማሪ በተለያዩ የሀገሪቱ ክፍሎች እንደሚያደርግ አስታውቃቸዋል። እስቲ በዚህ ላይ ዘርዘር ያለ ማብራሪያ ይስጡኝ። አመሰግናለሁ ሰለሞን። እንግዲህ የኢትዮጵያ ሃይማኖት ተቋማት ጉባኤ ከተመሰረተ ጊዜ ጀምሮ በተለያየ ሀገራዊ ጉዳዮች ላይ ሰላምን ከማስፈል በተለይም ደግሞ የሕዝባችንን አብሮነትና እንድነት ለማጠናከር ሲሰራ ቆይቷል። በቅርቡም ከህዳር አስራ ስምንት ጀምሮ ኢትዮጵያ ሃይማኖት ተቋማት ጉባኤና የሀገር ሽማግሌዎች በጋራ ሆነው በኦሮሚያ በአማራ ክልልና በትግራይ ከሕዝብና ክልሉ መንግስት ጋር ውይይቶችን ሲያደርጉ ቆይቶ ፋይናሊ ባለፈው ማክሰኞ አንተም እንደተከታተልከው በአማራ ክልላዊ መንግስት ርዕሰ መስተዳደር እንደዚሁም ደግሞ በትግራይ ክልላዊ መንግስት በምክትል ርዕሰ መስተዳደሩ በሁለቱ መካከል የሰላም መልእክት እንዲተላለፉና አብሮነታቸውን ለኢትዮጵያ ህዝብ እንዲሁም ደግሞ ለሁለቱም ክልል ህዝቦች እንዲያሳውቁ በተደረገው ጥረት ይኸው ተሳክቷል እና በሂደትም ደግሞ እንደዚህ አይነት ነገሮች እየተለዩ ወደ ተግባር የሚኬድ ይሆናል። ስለዚህ ትቀጥላላችሁ? በሌሎችም አካባቢዎች እንቀጥላለን። አዎ እንቀጥላለን። መጋቢ ዘሬውን፣ እናንተ የሰላም ጥረት እያደረጋችሁ ቢሆንም ታዲያ የተለያዩ ግጭቶችና አለመግባባቶች አሁንም መቀጠላቸው ይታያል። ከዚህ አንጻር ብዙ ክፍተት አልሞላችሁም ማለት ነው ወይስ ችግሩ ሰፊ ከመሆኑ ጋር በተያያዘ ነው? ሁለቱም ነው ሁለቱም ነው። አንድም እንደ ተቋም መስራት በሚገባን ልክ ያው የተቋም አቅም አለ፣ ብዙ ፋክተሮች አሉት መስራት በሚገባን ልክ ተሄዷል ማለት አይቻልም። በእኛ በኩልም ክፍተት አለ፣ እየሞላን እንሄዳለን። ሁለተኛው ደግሞ የችግሩ ስፋትን ደግሞ በሀገሪት ውስጥ ከመጣው ለውጥ አንጻር የተከሰቱ ችግሮችም ስላሉ፣ እነዛ ሁለት ተዳምረው እና ክፍተቱም አለ ጥፋቱም ደግሞ ትንሽ የሚባል አይደለም። ወደ አለፈው የማክሰኞው መድረክ ለመልሶትና በዚያ ጉባኤ ላይ የሰላም መልእክት ከማስተላለፍ በዘለለ ዋነኞቹ ያለመግባባት ምክንያቶች አልተዳሰሱም። በዚህ ሁኔታ ውስጥ ሰላም እንዴት ዋስትና ሊኖረው ይችላል? ይላሉ። አይ ምክንያቶቹ ሰላሙ ለምንድን ነው የጠፋው ከሚለው ነው የጨመርነው። ለምሳሌ ዛ ህዝብ ከአማራ ህዝብ ጋራ ችግር የለበትም። ችግሩ አስተዳደራዊ የሆኑ ጉዳዮች ባለመሰታታቸው እንደገና ደግሞ ውጥረት እንዲፈጠር በሚፈልጉ አካላትና በተለይም ደግሞ ጽ ተበያዙ ፖለቲከኞች ምክንያት ነው ችግሩ ውስጥ እየገባን ያለ ነው የሚል ከትግራይ ህዝብ ተነግሮናል። ይሄም ደግሞ ለክቡር ምክትል ርዕሰ መስተዳደሩ ለዶክተር ደብረጽዮን አንስተንላቸዋል። አማራ ክልልም ጋር ስሜት ተመሳሳይ ነገር ነው ያገኘ ነው። ያንኑ ከክቡር ርዕሰ መስተዳደሩ ከአቶ ገዱ ጋራ ተወያይተን መግባባት ላይ ይደርሰንባቸዋል። መግባባት የተደረሰው ምንድን ነው? በፖለቲካ ላይ መልስ የሚሰጣቸው ጉዳዮች በፍጥነት እንዲመለስ ይሄንን አረጋግጠዋል። በጋራ ሆነው ከሁለቱም በኩል የሚነሱ ጥያቄዎች በጋራ ጥረት ለህዝብ ጥያቄዎች ምላሽ እንዲሰጡ፣ አንድ ሁለተኛና እኛን እጅግ በጣም አሳስቦ ነው የነበረው ሰለሞን፣ ከባዱ ጉዳይ ምንድን ነው? በሁለቱም በኩል የሚዲያ አጠቃቀማቸው እና ሚዲያ ላይ እየተወጡ ለምሳሌ በአማራ ክልል አንድ መግለጫ ሲወጣ ከትግራይ ክልል ደግሞ ሌላ ያንን የሚያፈርስ ወይም ደግሞ ተቃውሞ የሆነ ትግራይ የሚያወጣውን እንደዚህ ውጥረት የሚያመጡ በማህበራዊ ሚዲያ ብቻ ሳይሆን ክልሎቹ በሚጠቀሙባቸው ሚዲያዎች ሳይቀሩ ውጥረትን በጣም የሚፈጥሩ እና የህዝቦቹን መተማመን እና ስጋት ውስጥ እንዲገቡ የሚያደርጉ ነገሮች ይወጡ ነበር። ይህንን በግልጽ ነው ስህተት ነው ብለን የነገር ናቸው። እንደዚህ አይነት ነገሮች እንዳይኖሩ ሌላ ሁለቱም አካላት ደግሞ ህዝቡ የሚያስተዳድሯቸው ህዝቦች መካከል ህዝባችን መካከል ወደ ግጭት እንዲገቡ የሚያደርጉ አይነት አካሄዶችና ቅስቀሳዎች መቆም አለባቸው ብለን ይህንን ተቀብለዋል። ስለዚህ የሰላም መልእክት ብቻ ሳይሆን ያስተላልፉት ቃል ኪዳንም ነው የገቡት፣ ለዛ እንሰራለን፣ ለሰላም እንሰራለን ማለት ሰላም እንግዲህ ሁላችንም የምንገነዘበው ዝም ብሎ የሚመጣ ነገር አይደለም። ሰላም ውጤት ነው። የምን ውጤት ነው? የስራ ውጤት ነው። የህዝብ ጥያቄ የሚያቀርበው መመለስ አለበት። የአስተዳደር ጉዳዮች የእርስ በርስ ግንኙነት ላይ ሁለቱም ዊን ዊን በሆነ መንገድ አሸናፊና ተሸናፊ ሳይኖር ሁለቱም አሸናፊ ሆኖ የሚወጡበትን መንገድ መከተል አለባቸሁ ብለን ያንን የተቀበሉ መጋቢ ዘሪሁን ደጉ የኢትዮጵያ የሃይማኖት ተቋማት ጉባኤ ዋና ጸሐፊ ማብራሪያ። አመሰግናለሁ። አመሰግናለሁ። ጊዜር አድማጮች በምዕራብ ወለጋና በሌሎች ሶስት የኦሮሚያ ዞኖች በቤንሻንጉል ጉምዝና በኦሮሚያ አዋሳኝ አካባቢዎችም ችግር ታይቷል። የታጠቀ ኃይል በርካታ ባንኮች መዝረፉ የመንግሥት ተቋማት ማውደሙና ሠራተኞች ማገቱ ተነግሯል። መንግሥት ተጠርጣሪዎችን እያሳደደ ይዞ በቁጥጥር ሥር መዋሉንም አስታውቋል። በአፋርም እንዲሁም የተጀመረው አመፅ ተጋግሎ ለኢትዮ ጅቡቲ መንገድ መዘጋት ምክንያት ሆኗል። ተቃውሞው በአዲስ አበባና ሌሎች ከተሞች የነዳጅ ዘይት እጥረት አስከትሏል። በደቡብ ምዕራብ ኢትዮጵያ ከፋ ዞን ዴቻ ወረዳ በተፈጠረ ግጭት ደግሞ የሰዎች ሕይወት ከጠፋ በኋላ በሰፈራ ይኖሩ የነበሩ በርካታ የከምባታና ሌሎች ብሔረሰብ ተወላጆች አሁንም እየተፈናቀሉ መሆናቸው ተዘግቧል። በሌሎችም አካባቢዎች ግጭቶች አሉ። የተለያዩ ምክንያቶች ያሏቸውን ችግሮች በአጠቃላይ በመላ ሀገሪቱ እንዴት ነው ማጥፋትና ሰላም ማስፈን የሚቻለው? እንዳልኩት በሽምግልና ለመፍታት የተያዙ ጥረቶች አሉ። በወታደራዊ ኃይል ጸረ ሰላም ኃይሎችን ለማንበርከክ ተብሎ የተካሄደና እየተካሄደ ያለ ጥረትም ይዘገባል። ጥረቶች መኖራቸውን ያህል ታዲያ ሁለቱም ግን ብቻቸው መፍትሄ እንደማይሆኑ የሚናገሩ አሉ። ገዢው ሕግ በመሆኑ ሕግ እንዲከበር ማድረግ ብቸኛው አማራጭ ነው የሚሉ የሕግ ባለሙያዎችና በግጭቶች ማስወገድ ዙሪያ የሚሰሩ ባለሙያዎች ይመክራሉ። በቅርቡ ቪዥን ኢትዮጵያ ጉባኤውን አዲስ አበባ ላይ ባካሄደበት ወቅት በአገር ውስጥ እና በውጭ የሚገኙ በርካታ ምሁራን በተለያዩ ርዕሶች ላይ ጥናት ማቅረባቸው ይታወሳል። በዚሁ ወቅት ሻለቃ ዳዊት ወልደ ጊዮርጊስ የሕግን መኖር አስፈላጊነት በማጉላት የተናገሩትን ባጭሩ እናሰማለን። ሕግ ከሌለ ሰላም የለም ነው የሚሉት ሻለቃ ዳዊት። ሕግ ማለት ሕገ መንግሥት ነው። ሕገ መንግሥት የለም። ሕገ መንግሥት ማለት ደግሞ ህዝብ በፍላጎቱ ተነጋግሮበት እገዛበታለሁ ያጸደቀው ህግ ነው። ህግ ይሄ አይደለም። ይህ ባልሆነበት ሁኔታ ለዚህ ህግ ተገዥ ይሁን ማለት አይቻልም። ህጉም ሲመሰረት ራሱ ህዝቡ እርስ በርሱ እንዲፋጅ ተደርጎ የተቀረጸ ነው። አላማውም እሱ ነው። እንደምታወት ስትፈልግ አለምንም ቅድመ ሁኔታ መገንጠል ትችላለህ። ብሔር ይሄ ነው ያ ነው ተብሎ ተከፋፍሎ እንዲጋጭ ተደርጎ የተሰራ ነገር ነው። ስለዚህ ያን ህግ አክብር ማለት ያው ተጣላ ማለት ነው። ስለዚህ ህግ የለም። አሁንም ዛሬ የምና በየክፍለ ሀገሩ የምናየው ይሄ ህገ መንግስት የሰራው የጠነሰሰው ሴራ ነው፣ በተግባር የሚታየው የዚህ ህግ ተገዥ ይሁን ማለት ትክክል አይደለም። ነገር ግን ህዝብ ያጸደቀው የራሱ ህግ ያለ እንደሆነ ተነጋግሮበት ያጸደቀው ህግ የዛ ተገዢ ሲሆን የዛ ጊዜ ጠቅላይ ሚኒስትሩም ኃላፊዎቻችንም ፉል ማንዴት ይኖራቸዋል ኤንፎርስ ለማድረግ ለማስገደል ለማሳረስ ለማሳሰር መገደልም ከፈልም ለመዋጋትም ፉል ማንዴት ይኖራቸዋል። ዛሬ ያ ማንዴት የላቸውም የጠቅላይ ሚኒስትራችን። ሕገ መንግሥቱን አስመልክቶ የፌዴራላዊ ዲሞክራሲያዊ አንድነት ፓርቲ ሊቀመንበር ዶክተር መረራ ጉዲና በቅርቡ ከአሜሪካ ድምፅ ራዲዮ ጣቢያ ጋር ባደረጉት ቃለ ምልልስ ደግሞ እንዲህ ነበር ያሉት የማናምንባቸው አንቀጾች አሉ። ምንም ጥያቄ የለውም። የማንፈልጋቸው ውዝግብ የፈጠሩ የሚፈጥሩ አንቀጾች እንዳሉበት እናውቃለን። ነገር ግን ዋናው ጉዳይ ትልቁ ችግራችን ሕገ መንግሥቱ ስራ ላይ ያለማዋሉ ነው። ኢህአዴግ ሕገ መንግሥት ብሎ ለራሱ አይገዛበትም፣ ሌሎች እንዲገዙበት ይፈልጋል። ኢህአዴግ ሕገ መንግሥቱንም ጭምር የመጨቆኛ መሳሪያ አድርጎ በመጠቀሙ ነው ብዙ የተጎዳንበት። አንዱ ለምሳሌ ወዛጋቢ አንቀጽ የነበረው ማንም አንቀሳ አላሳየተኝ የሚባለው ነገር አወዛጋቢ ነው። ለብዙ በተለያየ ደረጃ የጋራ ስምምነት ሊደረስበት የሚችል አይነት አንደጋ አይደለም። የሚደግፉ አሉ፣ የሚቃወሙ አሉ። ለምሳሌ ምርጫ ማሻሻያ ላይ አንዱ እክል ሆኖ እየገጠመን እሱ ነው። ምርጫ ቦርድ ነፃና ገለልተኛ አካል ይሆናል ይላል። ከዛ ቀጥሎ ግን በጠቅላይ ሚኒስትሩ አቅራቢነት ፓርላማው ወይ ይሾማል ይላል። ማን ነው የሚመለምለው? ጠቅላይ ሚኒስትሩ እንዴት ይመለምላል? ጠቅላይ ሚኒስቴሩ የአንድ ፓርቲ ተጫዋች ነው አንበል ነው። ስለዚህ ለራሱ አቅራቢ ከሆነ መራጭ ከሆነ፣ ምርጫ ቦርድ ግን ገለልተኝነቱስ እንዴት ይረጋገጣል? የምለው አሁንም በተወሰነ ደረጃ እያወዛቀቤን ነው። እንደገና እያጠናን ያለ ነው። ትልቁ አንዱ ፈተና እንዴት ነፃና ገለልተኛ ምርጫ ቦርድ ይሰየም የሚለው ነው። እና አወዛጋቢ አንቀጽ ነው ማለት ነው። አሁን ለምሳሌ እሱ በስምምነት የሆነ ነገር ላይ ካልደረስን በሰቀት እስካሁን ድረስ እየተከፋ ያለው ለውጥም ሊያበላሽ የምችል አንዱ ትልቁ አንቀጽ እሱ ነው። አንድ መድረክ የኢትዮጵያ አንድነትን ይቀበላል ይደግፋል ይላል። አንቀጽ ሰላሳ ዘጠኝ ደግሞ በዚያ አኳያ አወዛጋቢ አንቀጽ ነው። መድረክ ግን ኢትዮጵያ አንድነት ያምናል፣ የኢትዮጵያ አንድነት እንዲከበር ይንቀሳቀሳል ይላል። የኛ የመድረክ ስልሳ አምስት ምስገጭ የፖለቲካ ፕሮግራም እንደ መድረክ እንግዲህ የመገንጠል የሚለው ሌሎች አንቀጾች አይደል። የመገንጠል የሚለው በመድረክ ደረጃ ያደግፉ፣ ሌሎች ግን የብሔርና የብሔረሰብ መብቶች እዛ ውስጥ እዛ አንቀጽ ስር የተዘረዘሩትን ይቀበላል። በዚሁ አበቃለሁ። ክቡራትና ክቡራን ስላደመጣችሁን አመሰግናለሁ። አድማጮች የምትከታተሉት የቅዳሜ ምሽት ፕሮግራማችንን ነው። እንግዳችንንና የፕሮግራሙን አዘጋጅ ሰለሞን ክፍሌን አመሰግናለሁ። አሁን ወደ ቅዳሜው ምሽት አዝናኛችሁ የሙዚቃ ቃናንም ወስዳችሁ አዘጋጅና አቅራቢ ደሳለኝ መኮንን የሙዚቃ ቃና አመሰግናሉሁ። አሉ የአየር መስመሩን ስለለቀቅልኝ። ሰላም፣ ሰላም፣ ሰላም ጤናስትልኝ። የተከበራቸው የሙዚቃ ቃና አድማጮች በያላችሁበት የክብር ሰላምታ ይድረሳችሁ። በዛሬው የሙዚቃ ቃና ፕሮግራም የተለያዩ ምርጥ ዜማዎችን ይዤላቸው ቀርብ ያለው በቀጥታ ወደ ዜማዎቹ ነው የምወስዳችሁ። በቅድሚያ የምናደምጠው ዜማ ቱናይት ቱናይት የተሰኘውን የጃን ኪንግን የሀገረሰብ ዜማ ይሆናል። Everybody's going to different places all we long. I'm working for a paycheck that barely makes it, living for a dream. I, I got to chase him to be. hello ቱና የተሰኘውን የጃን ኪንግን የሀገረሰብ ዜማ ነበር ያደመጥነው። በመቀጠል ደግሞ በመላው ዓለም ብዙ ተደማጭነትን አትርፎ የነበረውን አሁንም ድረስ እየተደመጠ ያለውን የሊዮና ሌዊስን ቆየት ያለ ዜማ በሊዲንግ ላቭ የተሰኘውን ምርጥ ዜማዋን እናደምጣለን። Once or twice was enough, and it was all in vain. Time starts to pass before you know it, you're frozen. Ooh. But something happened for the very first time with you. My heart melted to the ground, found something true, and everyone's looking. Right. So ታዋቂ ድምፃዊ የሊዮና ሊዊስን ብሊዲንግ ላብ የተሰኘውን በመላው ዓለም አድናቆት ያተረፈውን ዜማዋን ነበር ያደመጥነው። በመቀጠል ደግሞ ወደ ሀገረሰብ ዜማ ለውሰዳችሁና የኬሪ አንደርዉድን ሳምቲንግ ኢን ዘ ዋተር የተሰኘውን ዜማዋን እናደምጣለን። Something to the water yellow chat with a chill and you have a subject carry underwood na perch as teas you have gas of yina yelluk Brian drink a beer yet señon Zimon and lad When I got the news today I didn't know what to say So I just hung up the phone I took a walk to clear my head this is where the walking led Can't believe you're really gone Don't feel like going home So I'm gonna sit right here On the edge of this pier And watch the sunset disappear Drink a beer Funny how the good ones go Too soon but the good Lord knows The reasons why I guess Sometimes a greater plan it's kind of hard to understand Right now it don't make sense I can't make it all make sense so I'm going to sit right here on the edge of this pier and watch the sun A so long. ኤቤር የተሰኘውን የሉክ ብራያንን የሀገረሰብ ዜማ ነበር ያድምጥ ነው። ከሀገረሰብ ዜማ ወጣ ብለን ደግሞ ወደ አርኤንቢ ዜማ ስንሸጋገር ቢዮንሴ ከኤምኤንኤም ጋር በመሆን ዋክ ኦን ዋተር እያሉ በጋራ የሚጫወቱትን ዜማ እናደምጣለን። I know Why? are expectations so high. Is it the bar I set? My arms I stretch, but I can't reach. A far cry from it, or it's in my grasp, but as soon as I grab, squeeze. I lose my grip, like the flying trapeze, into the dark I plummet. Now the sky's blackening, I know the mark's high, butter. Flies rip apart my stomach, knowing that no matter what bars I come with, you're gonna heart gripe, and that's a hard fight getting to swallow. So I scrap these, as pressure increases, like khakis. I feel the ice cracking, because... I Only when it freezes It's the curse of the standard that the first of the Mathers disc set. Always in search of the verse that I haven't spit yet. Will this step just be another misstep to tarnish whatever the legacy, love or respect I've garnered? The rhyme has to be perfect, the delivery flawless, and it always feels like I'm hitting the mark till I go sit in the car, listen and pick it apart like this is garbage. God's given me all this, still I feel no different. Regardless, kids look to me as a god. This is re if only they knew it's a facade and it's exhaustive. And I try not to listen to nonsense, but if you bitches are trying to strip me of my confidence, mission accomplished. I'm not Godson, Nas, Rock, Kim, Pock Big James, Todd, Smith, and I'm not Prince. So beautiful mess at times juvenile yes i goof and i jest a flawed human i guess but i'm doing my best to not ruin your expectations and meet him but first the speed em verse now big sean he's going too fast is he gonna shout or curse out his mom there was a time i had the world by the eating out my palm every album song i was spazzing the out on and now i'm getting clowned and frowned on but the only one who's looking down on me that matters now's this sean Am I lucky to be around this long? Begs the question though, especially after the methadone is yesterday fades, and the Dresden home is burnt to the ground, and all that's left of my house is lawn. The crowds are gone, and it's time to wash out the blonde. Sales decline, the curtains drawn, they're closing the set. I'm still poking my head from out behind. And everyone who has doubt, remind. Now take your best rhyme, outdo it, now do it a thousand times. Now, let them tell you the world no longer cares or gives a f about your rhymes. And as I grow out of sight, out of mind, I might go out of mind. Cause how do I ever let this might go without a fight when I made up in tight rope out of twine? But when I do fall from these heights, though, I'll be fine. I won't powder, cry, or spiral down a whine. But I'll decide if it's my final bow this time around. Cause. I'll walk on ዋክ ኦን ዋተር የተሰኘውን ኤሚኔም ከቢዮንሴ ጋር በመሆን በጋራ የተጫወቱትን የአርኤንቢ ዜማ ነበር እያደመጥ ነው። ከአርኤንቢ ወደ ሬጌ ዜማ እንሸጋገርና የቦብ ማርሊን ሬዳምሽን ሶንግ የተሰኘውን ምርጥ ዜማውን እናደምጣለን። From the bottomless pits, but my hand was made strong by the end of the Almighty. We forward in this generation triumphantly. Won't you help to sing these songs of freedom? 'Cause all I ever have, redemption songs, redemption songs. Emancipate yourselves from mental slavery. None but ourselves can free our minds. Have no fear for atomic energy. None of them can stop the time. How long shall they kill our prophets? While we stand aside and look, Ooh, Some say it's just a part of it. We've got to fulfill the book. Won't you help to sing? These songs of freedom. Cause all I ever have, redemption songs, redemption songs, redemption songs. Redemption songs Ourselves from mental slavery, none but ourselves can free our mind. Whoa, oh, have no fear for atomic energy 'cause none of them are gonna stop at the time. How long shall they kill our prophets while we stand aside and look? Yes, some say just a part of it We've got to fulfill the book Won't you help to sing These songs of freedom Is all I ever had Redemption songs All I ever had Redemption songs, these songs of freedom, songs of freedom. ረደምሽን ሶንግ የተሰኘውን የቦብ ማርሌን ምርጥ ዜማ ነበር እያደመጥ ነው። የተከበራቸው የሙዚቃ ቃን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁ ስለቆያችሁ እጅጉን በጣም እያመሰገንኩኝ በአዴል ዋተር አንደር ዘ ብሪጅ በተሰኘው ምርጥ ዜማው ያሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት ደሳለኝ መኮንን ነኝ በእኔ በኩል ቻው። አሁን የዜና ማጠቃለያ ይነበባል። የአልሸባብ ጽንፈኛ አማጽያን ሶማሊያ ውስጥ በኢትዮጵያ የሰላም ጥበቃ ኃይል ካሚዮን ላይ የደፈጣ ውጊያ መክፈታቸውን የኢትዮጵያ ብሔራዊ መከላከያ ኃይል አረጋግጦ በምላሹ በቡድኑ ላይ ከባድ ጥቃት ለመክፈት እየዘጋጀ መሆኑን አሶሺየትድ ፕሬስ የዜና አገልግሎት ዘግቧል። የሶማሊያ ወታደራዊ ባለሥልጣኖች ዛሬ በገለጹት መሰረት ሰባ ከአልቃይዳ ጋር የተሳሰሩ አማጽያን ኪስማዩ በተባለች የሶማሊያ የሰሜን ምስራቅ ወደብ ከተማ አጠገብ ተገድለዋል። አማጽያኑ የተገደሉት በአንድ የመንግስት ወታደራዊ ሰፈር ላይ ወረራ ለማካሄድ ሞክረው የአየር ድብደባ ከተከፈተባቸው በኋላ እንደሆነ ወታደራዊ ባለሥልጣኖች ጠቁመዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ከአንድ ሰዓት በኋላ ለሀገሪቱ በሚያደርጉት ንግግር ስለ መንግስት መስሪያ ቤቶች በከፊል መዘጋት አብይ ጉዳይ እንደሚያስታውቅ ገልጸዋል። ንግግራቸው በሀገሪቱ ደቡብ ድንበር ላይ አለ ባሉት የሰብአዊ ቀውሱ ጉዳይ ላይ ያተኩራል ብለዋል። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላለፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድኳችሁ አሉላ ከበደ ነኝ። ከፕሮግራሙ አቀናባሪ ብርሃን ኃይሉ ጋር በዚሁ እሰናብታለሁ። ነገ እሁድ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። በእኔ በኩል ሰላም፣ ደህና አደሩ።